ኢትዮጵያ ባለፈው ሳምንት ለተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት መመረጧን ተከትሎ ከተለያዩ ወገኖች የተለያዩ አስተያየቶችን እየሰጡ ነው። ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሂውማን ራይትስ ዋች ቀድመው ድምፃቸውን ካሰሙ ወገኖች መካከል ይገኛል። የቡድኑ የአፍሪካ ቀንድ ጉዳዮች ፈታሽና መርማሪ ፌሊክስ ሆርን ሰሞኑን ያወጣውን ጽሑፍ የጀመረው እንዲህ ሲል ነበር። ethiopia a jig as for a a jig ask a yami የእንግሊዝኛው ቃል ሆረንደስ ነው፣ እጅግ አስፈሪ ወይም እጅግ አስቀያሚ የሰብአዊ መብቶች አያያዝ ታሪክ ያላት ሀገር ነች። ይሁን እንጂ ያ በዚህ ሳምንት ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አባልነት እንዳትመረጥ አላገዳትም። ሰሞኑን ከተመረጠችበት የጸጥታ ጥበቃ ምክር ቤት ተለዋጭ አባልነት በተጨማሪ የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት አካልም የሆነችው የኢትዮጵያ መንግስት ይላል የፌሊክስ ሆርን ጽሁፍ። በቅርብ ወራትም በመቶ ሰዎች በሚቆጠሩ ሰላማዊ ተቃዋሚዎች ግድያ ላይ ተሰማርተዋል። የፌሊክስ ሆርን መልእክት ይቀጥልና ኢትዮጵያ ጋዜጠኞችን በማሰር በአፍሪቃ ከቀዳሚዎቹ መካከል እንደሆነች ይናገራል። ኢትዮጵያ ነጻ ሲቪል ማህበረሰብ እንዳይኖር ያደረገች ወይም ያጠፋች ጸረ ሽብር ሕጓን ሰላማዊ ተቃውሞን ለማፈን ጉዳይ ያለ አግባብ የተጠቀመች አገር ነች ይላል። ኢትዮጵያ የዘፈቀደ ስርዓትና የስቃይ አያያዝ የሚፈጸሙባት ሀገር መሆኗን ይጠቁምና ለአመታት በተቃዋሚዎች ፓርቲዎችና ደጋፊዎቻቸው ላይ የተካሄደ አፈና በኋላ ገዢው ፓርቲ የፓርላማውን መቀመጫ ሙሉ በሙሉ መያዙን ያስታውሳል። በአብዛኛው ሰላማዊ እንደነበሩ ሁማን ራይትስ ዋች በገለጻቸው ኦሮሚያ ውስጥ በተካሄዱ የተቃውሞ እንቅስቃሴዎች ወቅት የመንግስቱ ጸጥታ ኃይሎች የሚበልጡት ተማሪዎች የሆኑ ወደ አራት መቶ ሰው መግደሉንና ሽሆች መታ መታሰራቸውን በቅርቡ ባወጣው ዝርዝር ሪፖርት ማብራራቱን ሆርን አስታውሷል። ሰላማዊ የተቃውሞ ሰልፎችን ለማፈን መንግስቱ ከመጠን ያለፈ ኃይል ደጋግሞ እንደሚጠቀም የጠቆመው የፌሊክስ ሆርን ጽሑፍ ኢትዮጵያን መንግስቱን ተችተው ለእስር የማይዳረጉባቸው የቀሯቸው ጥቂት መንገዶች ብቻ መሆናቸውን ተናግሯል። ይህም የሀገሪቱ የውስጥ ጸጥታ ሁኔታ መረጋጋቱ ያልተረጋገጠ እንዲሆን አድርጎታል ብሏል። በሌላ በኩል ደግሞ የኢትዮጵያ የሰብአዊ መብቶች ኮሚሽን በቅር ባወጣው ሪፖርት የመንግስቱ ኃይሎች በኦሮሚያ የተቃውሞ እንቅስቃሴ ወቅት የወሰዱት ተገቢና ተመጣጣኝ እርምጃ እንደነበረ ተናግሯል። የተገደሉ ሰዎች ቁጥርም 173 እንደሆነ ነው የገለጸው። ከተገደሉት መካከል 14ቱ የጸጥታ ኃይል አባላት እንደነበሩ ጠቁሟል። የኢትዮጵያ የሰብአዊ መብቶች ኮሚሽን ሪፖርት ከዚህ ከኮሚሽኑ ሪፖርት ጋር ፊት ለፊት የሚጋጭ ሪፖርት ያወጣው የሂውማን ራይትስ ዋች ምርማሪ ፌሊክስ ሆርን በዚህ ጽሑፉ የኮሚሽኑ ሪፖርት ዓለም አቀፍ ደረጃዎችን የማይጠብቅ መሆኑን አመልክቶ ግድያዎቹን በተመለከተ ነጻና ተአማኒነት ያለው ምርመራ ዓለም አቀፍ ድጋፍ ታክሎበት እንዲ ሲካሄድ ጠይቋል ኢትዮጵያ ባለፉት ዘጠኝ ዓመታት ራሷ አባል በሆነችበት የሰብአዊ መብቶች ምክር ቤት ውስጥ የመንግስታቱ ድርጅትን ልዩ አሰራሮች በተከታታይ ስታግድ መቆየቷን የሆርን ጽሁፍ ይጠቁምና ባለፉት ዘጠኝ ዓመታትም አንድም ልዩ ዘጋቢ ወደ ሀገር እንዳይገባ መከልከሏን ይናገራል ኢትዮጵያን ለመፈተሽ ተሰልፈው የሚገኙት የመንግስታቱ ድርጅት ልዩ ዘጋቢዎች በስቃይ አያያዝ ሀሳብን በመያዝና በመግለጽ ነጻነት በሰላማዊ መንገድ በመሰብሰብ ምግብ በማግኘት መብት ላይ ያተኮሩ መሆናቸውን የሰብአዊ መብቶችና የዓለም አቀፍ አጋርነት ገለልተኛ ባለሙያም እንዲሁ ፍቃድ ጠባቂ መሆናቸውን የፌሊክስ ሆርን ሪፖርት አመልክቷል። ኢትዮጵያ የሰብአዊ መብቶች አያያዟን ከዓለም አቀፍ ፍተሻ መደበቋን ልታቆም ይገባል የሚለው የሆርን መልእክት በመደምደሚያው ኦሮሚያ ውስጥ በተካሄዱት ተቃውሞዎች ወቅት የተፈጠረው ሁኔታ በገለልተኛና በሚታመን አካል እንዲጠና የሚቀርቡ ጥያቄዎችን ዓለም አቀፍ አጋሮቿ እንዲደግፉ አሳስቧል። በሌላ በኩል ደግሞ በተባበሩት መንግስታት ድርጅት የሂዩማን ራይትስ ዋች ቢሮ ምክትል ዳይሬክተር አክሻያ ኩማር ለዘጋቢያችን ሳሌም ሶሎሞን በሰጡት ቃል የኢትዮጵያን ለሁለት ዓመታት የጸጥታ ጥበቃ ምክር ቤቱ ተለዋጭ አባል ሆና መመረጥ የሚያዩት ለመልካም ተግባር ከሚሰጥ ሽልማት ይልቅ እንደ ፖለቲካ ድርጎ መሆኑን አመልክተዋል። እኛ እንደ ሰብአዊ መብቶች ተሟጋች ድርጅት እነዚህን ምርጫዎች በመጠቀም ለምርጫው የሚወዳደሩ አገሮች በሚናገሩትና ምክር ቤት ውስጥ በሚኖራቸው ሚና ሊፈጽሙ ቃል በሚገቡትና በሀገራቸው ካለው ተጨባጭ ሁኔታ ጋር ልዩነት እንዳለ ዓለም እንዲያውቀው ነው የምናደርገው። ምክንያቱም ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤቱ መቀመጫ ሲወዳደሩ ሁሉም በዓለም አቀፍ ደረጃ ሰብአዊ መብቶችን እናስከብራለን ነው የሚሉት። አክሻያ ኩማር በመቀጠል የኢትዮጵያ ባለስልጣናት ከኒውዮርክ መቀመጫ ወደ ቤታቸው ማስተዋል እንዳለባቸው መክረዋል። ስለዚህ አዎ ኒውዮርክ ያለው መቀመጫ ላይ ስትሆን የምትናገረው ይህንን ነው። ግን አገር ውስጥ ያለው ተጨባጭ የሰብአዊ መብቶች አያያዝሳ ምን ይመስላል? የሚል ነው ጥያቄያችን። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም የኢትዮጵያን መመረጥ ተከትሎ ከኒውዮርክ ባስተላለፉት የደስታ መግለጫ መልእክታቸው ኢትዮጵያ የዓለምን እምነትና ክብር ተጎናጽፋለች ማለታቸውን ጠቅሶ ሱዳን ትሪቢዩን ዘግቧል።